ከማህበረሰብ ለማህበረሰብ መላከገነት ቄስ ማሃሪ ወልደ ኪዳን ተድላ የፐርዝ ጽርሃርያም ቅድስት ስላሴ ቤተ ክርስቲያን አስተዳዳሪ። በቅርቡ በፐርዝ የሚገኘው የጽርሀ አርያም ቅድስት ስላሴ ቤተ ክርስቲያን አዲስ ቤተ ክርስቲያንን ለማሰራት የመሰረተ ድንጋይ ለመጣል በዝግጅት ላይ ይገኛልና ይህንን በተመለከተ ያለው ሂደት ምን ይመስላል? መልአከ ገነት ቄስ መሀሪ፣ በመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን ዘላዓለም ስላሴ በመጀመሪያ ኤስኤስ ለዚህ አቅርባችሁ የጠየቃችሁን በስም ጽርሐ አርያም ቅዱስ ስላሴ ቤተ ክርስቲያን የህዝበ ክርስቲያን ስም ምስጋናያን አቀርባለሁ። እግዚአብሔር ያክብርልን እና የጽርሐ አርያም ቅዱስ ስላሴ አመሰራረት በመጀመሪያ ጊዜ በካቶሊክ ቤተ ክርስቲያን ፋዘርጆን የሚባሉ እዚያ ተጠግተን ስንኖር ለአምስት አመት ያህል በዚያ ውስጥ መምህራን ከአማሪካም ከቅዱስ ሚካኤል ደብረገነት ቅዱስ ሚካኤልም እየተባበሩን መምህራን እያመጣን ስብከተ ወንጌል እያስፋፋን ህዝበ ክርስቲያን እየተሰበሰበ በማስተማር ቤተ ክርስቲያኑ በአምስት ዓመት ሁለት ሺህ አስራ ስምንት ዓመተ ምህረት ሀያ ሁለት ሺህ ስኩዌር ሜትር በስምንት መቶ አምሳ ሺህ በመግዛት በቅተናል። በዚያን ወቅት ብዙ ፈተና ውጣ ውረድ ቢኖረውም እግዚአብሔር አምላካችን በቸርነቱ በዚያን ጊዜ ብፁዕ አባታችን አቡነ ሄኖክ በነበሩበት ወቅት የሀገረ ስብከቱ ሊቀጳጳስ መጥተው ብራኬ እና ጸሎት አድርገው ያው ቤተ ክርስቲያኑ ገዝተን አሁን ደግሞ ለመጪው ቀዳሜ በአስራ ሰባት በብፁዕ አባታችን አቡነ ሙሴ መሰረተ ድንጋይ ይጣላል። በዚህ አጋጣሚ ይህንን ቤተ ክርስቲያን መሰረተ ድንጋይ ለመጣል የበቃ ምክንያትም በሕዝበ ክርስቲያን ስለሆነ በመላ አውስትራሊያ ያሉ አብያተ ክርስቲያናት ምእመናን በመተባበር ስለሆነ፣ በይበልጥም ደብረ ገነት ቅዱስ ሚካኤል የቅዱስ ሚካኤል ማህበር የተባበሩን፣ እንዲሁም መልአከ ሰላም ተሾመ የቤተ ክርስቲያኑ ካህን አገልጋይ ትብብር ያደረገልን እንዲሁም አባታችን ቄስ ታየን በመጀመሪያ ቤተ ክርስቲያንም ንዋየ ቅዱሳትን በመደገፍ ብዙ አባቶች ያደረጉልን ትብብራቸው የላቀ ምስጋናን አቀርባለሁ። በስም ህዝበ ክርስቲያን እንዲሁም ደግሞ በፐርዝ ውስጥ ደግሞ ያሉ አብያተ ክርስቲያናት ደብረ አሚን ቅዱስ ገብርኤል፣ ደብረ መንክራት መድኃኔ ዓለም፣ ቅዱስ ሚካኤል ኤርትራ በመተባበር ህዝበ ክርስቲያንና ከሀይናቱ ሰበካ ጉባኤ በመተባበር ለዚህ ደርሰናል ማለት ነው። እና አሁንም የቤተ ክርስቲያን ባንክዋ ህዝብ ስለሆነ ትብብሩ፣ ህዝቡ ትንሽ ስለሆነ አባላችን ትንሽ ስለሆነ ትብብሩ እንዳይለየን ሀሳቤን ገልጻለሁ ማለት ነው። እናመሰግናለን መላከገነት ቄስ ማህሪ ወልደ ኪዳን ተድላ፣ የፐርዝ ጽርሃርያም ቅድስት ስላሴ ቤተ ክርስቲያን አስተዳዳሪ። እንደሚታወቀው ከእርስዎ ጋር ዛሬ አቶ ተስፋይ ይርጋ በዚሁ ቤተ ክርስቲያን የህንጻ አስሪ ኮሚቴ አባል አሉ። ለምህመናኑ የሚከተለውን ጥሪ አቅርበዋል። በእግዚአብሔር ስክስም ምስጋናን እያቀረብኩም በእግዚአብሔር ቸርነት ይህንን ትልቅ ቦታ አግኝተናልና ከህዝብ ለህዝብ የሆነ የማንኛውም ኢትዮጵያዊ መንፈሳዊም ሆነ በስጋ የምናድግበት ቦታ ስለሆነ ያለችንም ቦታ ከዚህ በፊት ከኮቪዱ በፊት ፈንድሬዚንግ እያዘጋጀን ብዙ አገልግሎቶችን በማድረግ በፈርዝ ውስጥ ትልቅ እንቅስቃሴ ስላደረግን ነው ቦታውን ልንገዛ የቻለው። በአሁኑ ሰዓት ግን በጣም ችግር ውስጥ ስለሆነ ማንም መንቀሳቀስ ስለማይችል በርቀት ያላችሁ በሙሉ ጊዜ ቦታ ሳይወስናችሁ የአቅማችሁን ያህል በመታደግ ቤተክርስቲያናችንን ሰርተን ወደፊት ይሄ ቦታ ስዋ የሚገባበት ህጻናት ትምህርት ቤት፣ አባቶች ከገዳም አምጥተን መነኮሳት በዚህ ቦታ ላይ ማስተማር የሚችሉበትን አባቶች እናቶችም እዚህ እያረፉ ከሌላ ስቴትን ሲመጡ ትልቅ መንፈሳዊ አገልግሎት ሊደረግ የሚችልበት ቦታ ስለሆነ ማንኛውም ኢትዮጵያዊ ከያለበት ቦታ የሚችሉትን መምጣት ባይቻል እንኳን ማድረግ የሚቻለውን ነገር የተከበረ አደራችንን እናስተላልፋለን። በመቀጠል የኤስቢኤስ ፕሮግራምን ይህንን እድል ስለሰጣችሁን በጣም እያመሰገንን እንግዲህ መላ ኢትዮጵያን በሙሉ በደስታችን እንድትካፈሉ ከዚህ በፊት ላደረጋችሁልን ሁሉም ትብብር በማንኛውም ስሴት ያላችሁ ኢትዮጵያኖች የተከበረ ምስጋናችን እናስተላልፋለን። እግዚአብሔር ያክብርልን። በመጨረሻም እንግዲህ ሪስትሪክሽኑ የማይመለከታችው በአካባቢ ያላችው ማንኛውም ኢትዮጵያኖች በሙሉ መጥታችሁ ከዚህ በረከት እንድትካፈሉ ጥሪያችንን እናስተላልፋለን። እግዚአብሔር ጉባኤያችንን ያስፋልን። እናመሰግናለን። አቶ ተስፋዬ ይርጋ የፐርዝ ጽርሃርያም ቅድስት ስላሴ ቤተ ክርስቲያን የህንጻ አሰሪ ኮሚቴ አባል ስለነበረን ቆይታ እናመሰግናለን። እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስፔስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ። አታያዩንስቱ ኤስፔስ አማርኛ በፌስቡክ